የአንበጣ መንጋ ወደ ኢትዮጵያ አሁንም እየገባ እንደሆነና የማያቋርጥ የመከላከል ሥራ እንደሚያስፈልግ የግብርና ሚኒስቴር አስታውቋል። መለስካቸው አማሐዝር ዝርዝሩን ይዟል። ከየመንና ከሶማሊላንድ እንደተነሳ የሚታወቀው የበረሃ አንበጣ ወደ ኢትዮጵያ ገብቶ በአርሶ አደሩ ሰብል ላይና በአርብቶ አደሩ የግጦሽ ስፍራዎች የተለያዩ ጉዳቶች ቢያደርስም በእጅጉ ተጋኑ እየተነገረ እንደሆነ ግብርና ሚኒስቴር አስታወቀ። በሚኒስቴሩ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብድዮስ ሰላቶ ለቪኦኤ እንደገለጹት ከሆነ ያንበጣው መንጋ ወደ ሀገር ገብቶ ጉዳት ማድረሱ የማይታበል ቢሆንም የጉዳቱ መጠን ግን በትክክል ተለይቶ ያልታወቀ እንደሆነ እና በወሬ ደረጃ የሚናፈሰው ደግሞ ትክክለኛውን ገጽታ እንደማያሳይ ያስረዳሉ። እስካሁን ባለው መረጃ ግን እንደ ሀገር የደረሰው ጉዳት አነስተኛ ነው ይላሉ። እንግዲህ በሳይንሳዊ መንገድ መጠናት ካለበት በሁለት መንገድ ነው የምናየው የአበበና የበቀለ ማሳ ሙሉ በሙሉ ጠፍተዋል። ሪፖርት ነው እንጂ የጉዳት መጠን መግለጫ አይደለም። የጉዳት መጠን እንደ አገር የምንገልጽ ከሆነ ደግሞ አጠቃላይ ማሽላና በቆሎ ይሄን ያህል ሄክታር ነው። ከዛ ውስጥ ራንደምሊ አልፎ አልፎ በሳይንሳዊ ዘዴ ተኪዶ መረጃ ይወሰዳል። ከዛ ያ መረጃ ይተነተናል። አናላይዝ ተደርጎ ዳታው ይሄን ያህል ፐርሰንት ነው ከዚህ ያህል ሄክታር ተብሎ ነው የሚነገረው። እንደዛ ከሆነ በጣም ዝቅተኛ ነው የምንለው እኛ ጉዳቱ ከነበረው የአንበጣ ግፊት ወይም ከመጣብን ከፍተኛ የአንበጣ መንጋ አንጻር ስናይ ጉዳቱን። አሁን በዚህ የሚቆምልን ከሆነማ እንዳውም ጨርሶ እንደ ሀገር ጎዳን ማለት ሁሉ ማንችልበት ደረጃ ላይ ነን። በግለሰብ ደረጃ ግን የተጎዱ ሰዎች ስላሉ እነሱ ትልቅ እርዳታ ይፈልጋሉ ማለት ነው ለእነዚህ ሰዎች ጎዳ ምኒስቴር ምንም ላያደረግ ይችላል። ግን አጠቃላይ እንደ ኃላፊነት ምን ይደረጋል? የተጎዱ ሰዎችን በሚመለከት መንግስት የሚያዩ ነገር ይኖራል። ግን አሁን ይጠና ነው የምንለው እኛ በትክክል እኛም በአካልም ያየነዋል እንደገና በስልክም እንደዚሁ እየጠየቅን ነው። የእኛም ባለሙያዎች የሚመለከታቸው ባለሙያዎች ይሄዳሉ። የወረዳ የዞን የክልል ባለሙያዎችም እያዩ ነው ያሉት። ስለዚህ መቶ በመቶ ሰብላቸው የጠፋባቸው ለይተን የምናውቅበት ሂደት ይኖራል። እሱን እዛ የወረዳም አመራር የዞንም አመራር ስላለ የእነዛ ጉዳት ነው በትክክል ጉዳት ነው ብለን ነው የምናስበው። ግን እንደ ሀገር ስናይ እንደው ኢኮኖሚያዊ ጉዳት በሚያደርስ ደረጃ ነው አሁን አንበጣ ያለው ማለት አንችልም። ግብርና ሚኒስቴር በአሁኑ ወቅት ወደ ኢትዮጵያ የገባውና የበረሃ አንበጣን በተመለከተ የቀደመ ማስጠንቀቂያ ደርሶት እንደነበረ አቶ ዘብዴዎስ ያስታውሳሉ። እንዲያውም በብዙዎች ዘንድ እንደሚባለው ከሶስትና ከአራት ወራት ወዲህ ሳይሆን ከዚያ በፊት ብዙ ወራት አስቀድሞ ማስጠንቀቂያ ስለነበረ በተለምዶ ጥቃት ይደርስባቸው በነበሩ የሀገሪቱ ክፍሎች የዝግጅት ስራዎች ተከናውነዋል ብለዋል። ይሄ ሳይክሎን የሚባል ከፍተኛ ፍጥነት ያለው አውሎ ነፋስ ከሕንዱ ውቅያኖስ ተነስቶ በየመን በኩል በተለይ ያልተጠበቀ ዝናብ ያመጣበት ወቅት ነበረ ያለፈው 2011 መስከረም ከዛን ጊዜ ጀምሮ ይሄ ሳይክሎን በተለይ ለአንበጣ መራቢያ የመን፣ ኦማን እዛ አካባቢ ያሉ ሳዑዲ አረቢያ የመን አዋሳኝ አካባቢዎች ምቹ ስለሆኑ ለዛ ምቹ ይሆናል ስለተባለ ከዛን ጊዜ ጀምሮ ነበር በተለይ አሁን እኛ ጋር ደግሞ ግንባር ቀደም ፍሮንት ላይን ብለን የምንላቸው አፋር፣ ሶማሌ፣ ምስራቅ አማራ፣ ደቡባዊ ትግራይ፣ ምስራቅ ኦሮሚያ፣ ድሬዳዋ የመሳሰሉ ክልሎችን በደንብ ሰንስታይዝ የማድረግ በተለይ የአንበጣ አሳሽ ስካውቶችም ስላሉ እስካውቶችንም ጭምር እንደዚሁም የማህበረሰቡ የጎሳ መሪዎችን የቀበሌ አመራርንም ጭምር በዚህ ጉዳይ ላይ በደንብ ግንዛቤ ስንሰጥ ነው የቆየ ነው። ያንበጣው መንጋ አሁንም በንቃትና በሚፈለገው ጥንቃቄ መከላከል ካልተደረገበት ሊያደርስ የሚችለው ጉዳት እንደማይናቅ በማስታወስ አቶ ዘብዴዎስ ዛሬም እየተከናወነ ነው ያሉትን ስራ ዘርዝረዋል። ይህን ስራውን ስንገመግም ሳይበር በፊት ኩብኩባ መከላከልና የበረረውን መከላከል እኩል ስላይደለም የበረረውን ፈጥነን መከላከል ስላለብን አውሮፕላን ቁጥር መጨመር አለብን በሚለው ተስማምተን አውሮፕላን አራት አድርገናል። ስለዚህ አራቱን አውሮፕላኖች የአውሮፕላኖችን ግብአት በጊዜ በወቅቱ እያቀረብን እንዳይቆሙ አድርገን በተለይ መስራት በሚገባቸው ወቅት የምናሰራቸው ከሆነ የግራውንድ ቲም የምንለው ከመሬት ሆኖ መረጃ የሚሰጠውን የባለሙያ ቁጥር በአግባቡ ከክልልም በተለይ መሬት አቀማመጡን የሚያውቁ ሰዎችን ከክልል ከወረዳ ቶሎ በየቦታው አድርገናል። አሁንም እነሱን ኤፊሻንትን የምናሰራ ከሆነ አሁን ባለበት ቦታ ላይ ጉዳቱን ልናቆም እንችላለን። ቀጣይ ስራ ነው። እኛ እንደውም በደንብ መስራት አለብን የምንለው አሁንም እየገባ ያለው መንጋ ግማሹ ወደ ኤርትራ ይሄዳል፣ ግማሹ ወደ ኦጋዴን ይሄዳል። ኦጋዴን ላይ ዝናብ እየዘነበ ነው ያለው። በተለይ ይሄ ቀብሪ ዳሃር ወርደር የሚባሉ የታችኛዎቹ የሶማሌ ክልል ዞኖች ላይ አተኩረን ነው መከላከል ያለብን። እሱ ወደ ደቡባዊ ኦሮሚያ፣ ደቡብ ህዝቦች አልፎ ወደ ኬንያም እንዳይሄድ አስፈላጊውን ሎጂስቲክ እያዘጋጀን ያለ ነው። አሁን እዚህ ላይ በተለይ ሰሜን ምስራቅ አገሪቱ ክፍል ያለው የአንበጣ ሁኔታ ቀዝቀዝ ካለ ወደ ላይ አንገቱን ያቀናው የሚያቆም ከሆነ ያለውን የሰው ኃይል ይዘን ወደ ታች ነው የምንንቀሳቀሱ። ከአካባቢና ዓለም አቀፋዊ ድርጅቶች ጋር በመተባበር የሚከናወነውን ስራም ምን እንደሚመስል አቶ ዘብዴዎስ ሰላቶ አብራርተዋል። በጋራ ነው የምንሰራው። ከምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት ሁለት አውሮፕላን የወሰድነው ከነሱ ነው። ባለሙያዎቻቸውም ሲኒየር ባለሙያዎች ከእኛ ጋር አብረው እየተመካከርን ነው እየሰራ ነው ያለ ነው። የዓለም የምግብና እርሻ ድርጅት ኢትዮጵያ ጽሕፈት ቤትም ውስጥ ሲኒየር ባለሙያዎች አሉ ከእኛ ጋር አብረው በየወቅቱ ሁኔታውን የሚገመግሙ አስፈላጊውን በተለይ አብዴት ለዓለም ከማሳወቅም አኳያ አብረን በጋራ እየሰራን ያለ ነው። በቀጣይም ከነሱ ጋር ወደፊቱንም አብረን ነው ፕላን እያደረግን ያለ ነው እና አብረን ነው እየሰራን ያለ ነው። የበረሃን አንበጣውን ከምንጩ ለመከላከል አሁን ያለው የየመን የጸጥታ ሁኔታና በሶማሌላንድም ውስጥ በአንበጣው መፈልፈያ ስፍራ አስፈላጊውን የመድኃኒት ርጭት ለማካሄድ የአርብቶ አደሮች ያኗኗር ሁኔታ እንዳላገዘ ይነገራል። መለስካቸው አምሃ La America Doms Radio kaddis, Ababa.